Science and uh, Technology. በምስራቅ የሀገሪቱ አካባቢ አንጋፋ ከፍተኛ ትምህርት ተቋም የሆነው የሀረማያ ዩኒቨርሲቲ ባለፉት ሁለት ዓመታት ለአገር ፋይዳ ያላቸው 156 የምርምር ፕሮጀክቶችን ስፖንሰር በማድረግ ጥናት ሲያካሂድ ቆይቷል። ዩኒቨርሲቲው ከእነዚሁ ፕሮጀክቶች አንዱ የሆነውንና ለሁለት ዓመታት ያክል ጥናትና ምርምር ሲያካሂድበት የቆየውን ቻያ የተባለ ተክል ዝርያ ውጤት ከዳር በማድረስ ሰሞኑን ለባለሙያዎችና በዩኒቨርሲቲው ዙሪያ ለሚገኙ የድሬዷና ሀረሪ ክልል የግብርና ኃላፊዎች፣ ባለሙያዎችና አርሶ አደሮች ይፋ አድርጓል። በግብርናው ዘርፍ የላቀ የምርምር ውጤት በሚያከናውኑ ባለሙያዎች ከፍተኛ ደረጃ ላይ የሚገኘው የሀረማያ ዩኒቨርሲቲ ተባባሪ ፕሮፌሰር እና የዚሁ የቻያ ተክል ጥናት ፕሮጀክት አስተባባሪ ዶክተር ካሱ መሐመድ የቻያ ተክል በዩኒቨርሲቲው ለጥናት ተመራጭ የሆነበትን ምክንያት በሚመለከት ተከታዩም ብለዋል። ያመጣንበት ምክንያት መልቲፐርፐስ ስለሆነ ነው። የተለያየ ጥቅም ስላለው ነው። አንደኛ ይሄ ኤስተርን ኢትዮጵያ በኢትዮጵያ ውስጥ የአይረን ዲፊሽንሲ፣ እና የቫይታሚን ኤ ዲፊሽንሲ ቁጥር አንድ ነው። ሁለተኛ ድራውት ያጠቃዋል አካባቢው። በዚህ ምክንያት ያሉን እጽዋቶች የቬጅቴብል ክሮፕም ይሁን የፊልድ ክሮፖች ለዚህ የሚመጥን የለንም። ስለዚህ ይሄ ክሮፕ አንደኛ ከፍተኛ የሆነ የአይረን መጠን አለው። ለወላድ እናቶች ደግሞ በጣም አስፈላጊ የሆነው ካልሽየም ከሁሉም እጽዋቶች በላይ እጥፍ መጠን አለው። ቫይታሚን ኤ ከሁሉም ቬጅቴብሎች በላይ እጥፍ መጠን አለ። ይሄ ከሆነ የአይረን ኮንቴንቱ ይህን ያክል ከሆነልን የዝህን አካባቢ ችግር ይሄ ድርቅ የመቋቋም አቅሙ ጋር ባጭሩ በቀላሉ ልንፈታ እንችላለን ብለን ያመጣ ነው። ተመራማሪዎች የዩኒቨርሲቲው የስራ ኃላፊዎችና ሌሎች ባለድርሻ አካላት በተገኙበት የጥናትና ምርምር ውጤቱ ይፋ የተደረገው ጎመን መሰል የቻያ ተክል ወደ አገር ውስጥ ከመጣ ከአምስት አስርተ ዓመታት በላይ ዕድሜን ያስቆጠረና የሀገሪቱ ትልቅ የሥነ ጥበብ ባለሙያ በሆኑ ግለሰብ ወደ አገር ቤት የመጣ መሆኑን በተክሉ ላይ ምርምር እንዲካሄድ ለሀረማያ ዩኒቨርሲቲ ያመጡት ወይዘሮ በቀለች በዚያው ጊዜ ተናግረዋል። ይሄ ተክል ወደ ኢትዮጵያ የመጣው ከ50 ዓመት በፊት ነው። ይህንን ተክል ደግሞ ወደ ኢትዮጵያ ያመጡት አለ ፈለገ ሰላም የሚባሉ የኢትዮጵያ የስነ ጥበብ ባለሙያ ናቸው። የዛ አርት ስኩል የሚባላል አራት ኪሎ ያንን ትምህርት ቤት የመሰረቱ ሰው ናቸው። እሳቸው እንግዲህ እንዳሉት ና ከጓደኞቻቸው እንደሰማ ነው ይህንን ተክል ከጀርመን ነው ያመጣሁት ብለው ነው ለናዝሪት ሰው ሲያስተዋውቁ የነበረው። በኋላ ራሳቸውም ይመገቡት ነበር፣ ለጎረቤቶቻቸውም ይሰጡ ነበር። ናዝሪት አካባቢ ብዙ ሰው ተክሎታል። እንደ ተመራማሪው ገለጻ ታዲያ ዝናብ አጠር በመሆናቸው ለድርቅና ሌሎች ችግሮች ተገላጭ የሆኑትን የምስራቅ ሀገሪቱ አካባቢዎች ከግምት ያስገባው እና በቻያ ተክል ላይ የተደረገው ጥናትና ምርምር በሁለት ዋና ጉዳዮች ላይ ያተኮረ ነበር ብለዋል። ያደረግነው ሙከራ አንደኛ ይጸርቅልናል ወይ አካባቢው፣ ሁለተኛ እንዴት አድርገን ነው የምናባዛው። ፕሮጀክቱ ሁለት ኮንቴንት አለው። ይጸርቃል ወይ አካባቢው፣ ይስማማዋል ወይ፣ ሁለተኛ ነገር እንዴት አድርገን ነው በቀላሉ ልናባዛው የምንችለው አባዝተን ልንሰጡ የምንችለው የሚለውን ነው። እንዴት ማባዛት እንደምንችል አሁን ተረተነዋል። ከዚህ በኋላ ማሰራጨት የምንችልባቸው አይ በየአካባቢው የትኛው ቦታ እንደሆነ መሞከርና መስራት ተሞከረ። ያለው ደግሞ እንዴት አድርጎ ከምግብ ስርዓታችን ጋር ሊሄድ ይችላል የሚለውን ትልቁን ነገርና ምን ውስጡ አለው ይሄ እጽዋት ውስጡ ያለው የተባለው እኛ ይዘን የመጣነው ውስጥ ማቴሪያል ውስጡ ምንድን ነው ያለው የሚለውን ነው። ሌላውን ትልቁን ፓርት እያከናወኑ ያሉት ይህኛውንም ሰኔ ላይ እናጠናቃለን። ለአካባቢው የሚያገለግል ይሆናል። ሌላው የምታዩት በርካታ የሆኑ ክልሎችንም ጨምረን ናሽናሊ ፕሮግረስ የምናደርግበት መንገድ ከሌሎች ኢንተርናሽናል ኦርጋናይዜሽኖች ጋር ዲል እያደረግን ነው። በሀረማያ ዩኒቨርሲቲ ጥናትና ምርምር ተካሂዶበት ከዳር የደረሰውን የቻያ ተክል እንዴት ተክሎ ማራባት እንደሚቻል እና በተለይም ለምግብነት ለመዋል ዝግጁ ሆኖ መቆረጥ ስለሚችልበት አግባብ ዶክተር ካሱ መሀመድ ተከታዩን ማብራሪያ ሰጥተዋል። ሌላው ግን ይሄ ቶለራንት ነው የትኛውም ቦታ ላይ ብቆርጡት፣ በማንኛውም ጊዜ ቅጠል ያበቅላል። የሚያስደስተው ነገር ውሃ ሲያጣ ራሱን ችሎ ይቆማል። እነዚህ ስስ ለስላሳ የሆኑ ቅጠሎች አያበቅልም። የዛን ጊዜ ሃርቨስቲንግ ያስቆምባቸዋል ትንሽ ውሃ ከሰጣችሁት ግን አዳዲስ ቅጠሎች ስለሚያወጣ ምንጊዜ የምነዝህን አዳዲስ ቅጠሎች በየወሩ ሀርቨስት ማድረግ ይቻላል። ስለዚህ አንዷን ቅጠል አንዷ ዛፎች እንዲ በተከታታይ ስተክሏቸው በየቀኑ ማንሳት ይቻላል ማለት ነው። ለምግብነት ሀረማያ ዩኒቨርሲቲ ምርምርና ጥናት ውጤት መሰረት የቻያ ተክል ለምግብነት አገልግሎት የሚውል ነው። በዚህ ረገድም ምርምሩ በተሳካ መልኩ ተደርጓል። ከዛም በኋላ ቦይል ካረግን በኋላ እንደ ማንኛውም ጎመን ከትፈን የተለያየ ነገር ውስጥ ጨምረን መስራት እንችላለን ማለት ነው። የዩኒቨርስቲው የምርምርና ጥናት ምክትል ፕሬዚዳንት ፕሮፌሰር ከበደ ወልደ ጻዲቅ በዚሁ ጊዜ እንዳሉት የቻያ ተክል የምግብ ዋስትና ችግር ላለባቸው የምስራቅ ሀገሪቱ አካባቢዎች ማግኘት መታደል መሆኑን ገልጸው ተክሉን በማስፋፋት ተገቢውን ውጤት ማምጣት እንዲችል ማድረግ ይገባል ብለዋል። ድርቅ እየተስፋፋ ነው። ክላይሜት እየተለወጠ ነው። በዚህን ዘመን ምግብ ማግኘት ደግሞ ያስፈልገናል። ኑሯችን መሻሻል አለበት። ቪታሚንስ ማግኘት አለብን። ፕሮቲን ማግኘት አለብን ሚኔራልስ ማግኘት አለብን። በእንደዚህ አይነት ሁኔታ ይሄን ተቋቁሞ የሚያድግልን ሰብል ማግኘት ማለት ትልቅ ዋስትና ነው፣ ለሕይወታችንም ለእድገታችንም ማለት ውበትም ነው ሀብትም ነው ምግብም ነው ንጥረ ነገርም ነው ሁሉም ነው ማለት ነው። ስለዚህ ይሄንን ነገር እኛ ያወቅነው ለሌላውም አሳውቀን እናስፋፋው የሚል ነው ያለኝ ሀሳብ። አመሰግናለሁ። የጥናትና ምርምር ውጤቱ ይፋ በተደረገበት ዝግጅት ላይ ከድሬዳዋና ሀረሪ ክልላዊ መስተዳድር የተውጣጡ የግብርና ኃላፊዎች፣ ባለሙያዎች፣ አርሶ አደሮችና የስራ ኃላፊዎች የተገኙ ሲሆን ከሀረር የመጡት ተሳታፊ የተክሉን ውጤታማነት በክልሉ ባሉ የገበሬ ማሰልጠኛ ተቋማት ቀድሞ በመሞከር ለአርሶ አደሩ እንዲሰራጭ ይደረጋል ብለዋል። ፍቲሶዎች አሉን። በተለይ በኛ አካባቢ አሁን ከዚህ የበሰርናቸውን በብዛት ወስደናል። ይበልጥ ወደ አርሶ አደሩ ከማውረዳችን በፊት ፍቲሲዎች ስላሉን እዛ ላይ የማስተዋወቁና በተለይ ተክሉ እዛ ላይ እንደሚሆን ሙከራ የማድረግ እንትኑ ከዚሁ ጀምረናል ማለት ነው። አሁን ከመጀመሪያው ከዛ በኋላ የውጤቱን እዛ አካባቢ ከሞከር ነው እና ካየ ነው በፍቲሲ ላይ ካየም በኋላ ህብረተሰቡ ግንዛቤ በማስጨበጥ ይህንን ግንዛቤ በመስጠት ከአለማያ ዩኒቨርሲቲ ጋር አብሮንም ስለሰራን እየሰራንም ስለሆነ ወደፊት ወደ አርሶ አደሩ የምናወጣበት ሁኔታ ኖራል ማለት ነው። ዩኒቨርሲቲው ባለፉት ሁለት ዓመታት የቻያ ተክልን ጨምሮ የጥናት ስራዎችን ማከናወኑንና ለውጤት የበቁ እነዚህ ጥናቶች ዩኒቨርሲቲው ባለው የገበሬ ማሰልጠኛ ተቋማት በማራባት ለአርሶ አደሩ በስፋት የማሰራጨት ስራ እንደሚሰራ ተገልጿል። እነዚህን በምርምር የተገኙትና መልካም ግኝቶችና መልካም ተሞክሮችን እና ቴክኖሎጂዎችን በዩኒቨርሲቲው 13 የምርምር ጣቢያዎችና በ57 የኤፍቲሲ ወይም የአርሶአደር አደር ማሰልጠኛ ተቋማት ውስጥ እየተባዙና በቀጥታ አርሶ አደሩን ተጠቃሚ እያደረግን መሆናችንን በዚሁ አጋጣሚ ለመግለጽ እወዳለሁ። አርሶ አደሮች በበኩላቸው ዩኒቨርሲቲው አጥንቶ ያወጣውን የቻያ ተክል ወስደው እንደሚጠቀሙበትን የገለጹት